የዲደብሊው ዜና ሰላም ጤና ስጥልን። ወደ አድማጮች እንደምን አመሻችሁ። ዜና እናሰማለን፤ በቅድሚያም ዋና ዋናዎቹ የሮማ ካቶሊካዊት ቤተ ክርስቲያን ሊቀጳጳስ ፍራንሲስ የቀብር ሥነ ሥርዓት ተፈጸመም። በኢራን የራጃኢ ወደብ አጋጠመ ፍንዳታና ከባድ ቃጠሎ አራት ሰዎች ሲሞቱ ከአምስት መቶ በላይ ሰዎች መቁሰላቸውን ተሰማም። ከየመን ሁቲ አማጽያን የተቃጣይ ሚሳይልና የሰው አልባ የጦር አውሮፕላን ጥቃት ማክሸፉን የእስራኤል ሰራዊት አስታወቀም። የሩሲያ ጦር በዩክሬን ተይዞ የነበረውን የኩርሱ ግዛት በዛሬው ዕለት ሙሉ በሙሉ መልሶ መቆጣጠሩን አስታወቀም። ዜና በጽርጽር የሮማ ካቶሊካዊት ቤተ ክርስቲያን ሊቀ ጳጳስ ፍራንሲስ የቀብር ስነ ስርዓት ተፈጸመ። በቀብር ስነ ስርዓቱ የጀርመን ፕሬዚዳንት ፍራንክ ቫልተር ሽታይንማየር እንዲሁም የአሜሪካው ፕሬዚዳንት ዶናልድ ትራምፕን ጨምሮ ቢያንስ የ130 ሀገራት መሪዎችና ዓለም አቀፍ ዲፕሎማቶች እንደተሳተፉ ታውቋል። በቀብር ስነ ስርዓቱ ከሀገራት መሪዎችና ባለሥልጣናት በተጨማሪ ከተለያዩ ሀገራት የተጓዙ ቢያንስ ከ250 ሺህ በላይ ሰዎች ተገኝተዋል ሲል የጣሊያን የሀገር ውስጥ ጉዳይ ሚኒስቴር አስታውቋል። በቀብር ስነ ስርዓት ሊቀጳጳስ ፍራንሲስ በሃይማኖታዊና ሰብአዊ ጉዳዮች የፈጸሟቸው ዋና ዋና ተግባራት ተወስተዋል። በተለይም ስደተኞችና ድሆችን በመርዳት ያበረከቱት አስተዋጽኦ ቁጥር ስፍር የሌለው መሆኑን ተነግሯል። በሌላ ዜና በቀብር ስነ ስርዓቱ የተገኙት የአሜሪካው ፕሬዚዳንት ዶናልድ ትራምፕና የዩክሬኑ ፕሬዝዳንት ቮሎዲሚር ዜለንስኪ ተገናኝተው መነጋገራቸውን ታውቋል። የዋይት ሀውስ የኮሚኒኬሽን ዳይሬክተር ስቲቨን ቼንግ ትራምፕ እና ዘለንስኪ ዛሬ ተገናኝተው ፍሬያማ ውይይት አካሂደዋል። ዝርዝር ጉዳዩ ወደፊት ይገለጻል ማለታቸውን ሮይተርስ ዘግቧል። የዩክሬኑ ፕሬዚዳንት ቮሎዲሚር ዘለንስኪ በኤክስ ገጻቸው ከዶናልድ ትራምፕ ጋር ውጤታማ ያሉት ውይይት ማካሄዳቸውን አረጋግጠዋል። ትራምፕ ትሩዝ በተባለው በማህበራዊ መገናኛ ዜዳያቸው ከዩክሬን ፕሬዚዳንት ቮሎዲሚር ዘለንስኪ ጋር መወያየታቸውን ገልጸው በአንጻሩ ፑቲን ጦርነቱን ማቆም አይፈልግም ሲሉ ወቅሰዋል። በኢራን የራጃኢ ወደብ ባጋጠመ ፍንዳታና ከባድ ቃጠሎ አራት ሰዎች ሲሞቱ ከ500 በላይ ሰዎች መቁሰላቸውን ተሰማም። አደጋው በኮንቴይነሮች ላይ ባጋጠመ ፍንዳታ የተከሰተ መሆኑን የቴራን ባለሥልጣናት ቢገልጹም ፍንዳታው በምን ምክንያት እንዳጋጠመ ግን እስካሁን ያሉት ነገር የለም። ከቴራን ከተማ በስተደቡብ ምስራቅ 150 ኪሎ ሜትሮች ርቆ የሚገኘው የራጃኢ ወደብ በዓመት 80 ሚሊዮን ቶን የሚሆኑ የአገሪቱ የገቢና የወጪ ዕቃዎች የሚስተናገድበት እንደሆነ ታውቋል። በማኅበራዊ መገናኛ ዘዴዎች የተጋራ ተንቀሳቃሽ ምስል እንዳመለከተው ከከባድ ፍንዳታ በኋላ አካባቢው በተጥመለመለ ጭስ ተሸፍኗል። የግዛቷ የአደጋ ጊዜ የበላይ ኃላፊ ምህርዳር ሃን ዛዴር መሥሪያ ቤታቸው የአካባቢው ነዋሪዎችን ከአደጋ ቦታው የማስወጣት ሥራ እያከናወነ መሆኑን ለሀገሪቱ መንግሥታዊ ቴሌቪዥን ተናግረዋል። የአደጋው መድረስ እንደተሰማ ሰማኒያ ሰዎች መቁሰላቸውን ተገልጾ የነበረ ቢሆንም አሁን የተጎጂዎች ቁጥር ከአምስት መቶ በላይ መብለጡን የዘገበው አሶሼትድ ፕሬስ ነው። ሐማስ በእጁ ያሉ እስራኤላውያን ታጋቾች በሙሉ ባንዴ ለመልቀቅና ለአምስት ዓመታት የሚቆይ የተኩስ አቁም ስምምነት ለመድረስ መስማማቱን አስታወቀም። ሐማስ ይህን ያስታወቀው ልዑካኑ ከግብፅ አደራዳሪዎች ጋር በተናጥል በካይሮ ያካሄዱትን ውይይት ተከትሎ ነው። አንድ ስማቸው እንዲጠቀስ ያልፈለጉ የሐማስ ከፍተኛ ባለሥልጣን ዛሬ ለአዣንስ ፍራንስ ፕረስ ሐማስ በእጁ የሚገኙ እስራኤላውያን ታጋቾች በሙሉ በአንዴ ለመልቀቅና ለአምስት ዓመታት የሚዘልቅ የተኩስ አቁም ስምምነት ለማድረግ ዝግጁ ነው ብለዋል። ሐማስ የሚካሄዱ የተኩስ አቁም ስምምነቶች የጦርነቱን እስከ ወዲያኛው ሊያስቆሙ የሚችሉ መሆን አለባቸው። በተጨማሪም እስራኤል ከጋዛ ሙሉ በሙሉ እንድትወጣና የሰብአዊ እርዳታ ያለ እንቅፋት ለተጎጂዎች እንዲደርስ በተደጋጋሚ መጠየቁንም ዜናው አክሏል። ከየመን ሁቲ አማጽያን የተቃጣ የሚሳይልና የሰው አልባ የጦር አውሮፕላን ጥቃቶች ማክሸፉን የእስራኤል ሰራዊት አስታወቀም። ጥቃቶቹ የከሸፉት ገና የእስራኤል ድንበር ሳያቋርጡ እንደሆነም አክሏል። በእስራኤልና ሐማስ መካከል እንደ ጎርጎርሳውያን አቆጣጠር ከጥቅምት ወር 2023 ጦርነት ከተጀመረ ወዲህ የየመን ሁቲ አማጽያን ለሐማስ ያላቸውን አጋርነት በመግለጽ ወደ እስራኤል በቀጥታ ሚሳኤሎችና ድሮኖችን በመጠቀም ጥቃቶች እየፈጸሙ መሆናቸውን መረጃዎች ያመለክታሉ። ከዚህ በተጨማሪ በቀይ ባህር ላይ በሚንቀሳቀሱ የእስራኤልና አጋሮቿ የንግድ መርከቦች ላይ ተደጋጋሚ ጥቃቶች በመፈጸም ላይ ይገኛሉ። በዛሬው ዕለትም በቀጥታ ከየመን የተተኮሰ ሚሳኤል ማክሸፉን ነው የእስራኤል ሰራዊት የገለጸው። የአየር ኃይሉ ከእስራኤል በስተ ምስራቅ አቅጣጫ ለጥቃት ተሰማርታ የነበረች ድሮን ማክሸፉንም አስታውቋል። በሌላ ዜና እስራኤል በሰሜን ጋዛ በፈጸመችው የአየር ጥቃት ቢያንስ አምስት ፍልስጤማውያን መገደላቸውና ቁጥራቸው በውል ያልታወቀ በርካታዎች መቁሰላቸውን የሆስፒታል ምንጮችን ጠቅሶ የጀርመን ዜና አገልግሎት ዘግቧል። የሩሲያ ጦር በዩክሬን ተይዞ የነበረውን የኩርሱ ግዛት በዛሬው ዕለት ሙሉ በሙሉ መልሶ መቆጣጠሩን አስታወቀም። ለወታደሮችና አዛዦቻቸው የእንኳን ደስ ያላቸው መልእክት ያስተላለፉት የሩሲያው ፕሬዚዳንት ቭላዲሚር ፑቲን የኪየቭ ወረራ ሙሉ በሙሉ አልተሳካም ብሏል። የሩሲያው ፕሬዝዳንት ጽህፈት ቤት ቃል አቀባይ ዲሚትሪ ፔስኮቭ ለሩሲያው ኢንተርፋክስ የሩሲያ ጦር ኃይሎች ጠቅላይ ኤታ ማዦር ሹም ቫሌሪ ግራሲሞቭ ወታደራዊ ዘመቻው በድር መጠናቀቁን ለፕሬዝዳንት ፑቲን አብስረዋል ብለዋል። የዩክሬን ጦር ባለፈው ነሐሴ ወር የሩሲያ ድንበር ተሻግሮ በወሰደው ድንገተኛ ጥቃት በክርሱቅ ግዛት የሚገኙ በርካታ መንደሮችን መቆጣጠሩ ይታወሳል። የዩክሬን መንግሥት ግን ጦሬ እየተዋጋ ነው፣ የሩሲያ የድል ዜና ለፕሮፓጋንዳ ፍጆታ ነው ብለዋል። የዩክሬን ጦር ኤታ ማጆር ሹም ጦርነቱ ከባድ ቢሆንም ሰራዊታቸው ይዞታውን ለማስቀጠል እየተዋጋ እንደሆነ ገልጿል። ይህ ዶይቼ ቬለ ነው። አድማጮች፣ ዜናውን ለማጠቃለል ዋና ዋናዎችን አንዴ በድጋሚ ላስታውሳችሁ። የሮማ ካቶሊካዊት ቤተ ክርስቲያን ሊቀ ጳጳስ ፍራንሲስ የቀብር ስነ ስርዓት ተፈጸመ። በኢራን የራጃኢ ወደብ ባጋጠመ ፍንዳታ ከባድ ቃጠሎ አራት ሰዎች ሲሞቱ ከአምስት መቶ በላይ ሰዎች መቁሰላቸውን ተሰማም። ከየመን ሁቲ አማጽያን የተቃጣ የሚሳይልና የሰው አልባ የጦር አውሮፕላን ጥቃት ማክሸፉን የእስራኤል ሰራዊት አስታወቀ። የሩሲያ ጦር በዩክሬን ይዞታ የነበረውን የኩርሱ ግዛት በዛሬው ዕለት ሙሉ በሙሉ መልሶ መቆጣጠሩን አስታወቀ። ዜናው በዚሁ ሀበር